ኢትዮጵያውያን በአሜሪካ በኮቪድ-19 ወረርሽኝ ምክንያት የመማር ማስተማር ሂደታቸውን ለመለወጥ ስለተገደዱ ከፍተኛ የትምህርት ተቋማት ባለፈው ዝግጅታችን አንስተናል። አብዛኞቹ ትምህርት ቤቶች እየተከፈቱ ባሉበት በዚህ ወቅት ትምህርት ቤቶቹ ምን ዝግጅት አድርገዋል ወይም እያደረጉ ነው? አጀማመራቸው ምን ይመስላል? በርቀትና በአካል የሚሰጠው የትምህርት ሂደት ምን ዓይነት ዝግጅቶችን ጠይቋል? በተማሪዎች የትምህርት አቀባበል ላይ የሚኖረው ተጽዕኖስ ምን ይሆናል? ወላጆችና ተማሪዎች ለዚህ ለውጥ ራሳቸውን እንዴት ማዘጋጀት ይችላሉ ይኖርባቸዋልስ? በጆርጅ ዋሽንግተን ዩኒቨርሲቲ የኢንተርፕራይዝ አካዴሚክ አፕሊኬሽንስ ዳይሬክተር አቶ ዮርዳኖስ ባህሩ ዛሬም አብረውን ናቸው። ደረጀ ደስታ አነጋግሯቸዋል። በአሜሪካ ከፍተኛ ትምህርት ቤቶች ተከፍተው ትምህርት መስጠት ጀምረዋል። ጊዜው አጭር ቢሆንም አጀማመሩ ምን ይመስላል? በምን በምን መልኩ ነው የጀመሩት? ከእስከ ዛሬዎቹ የትምህርት አሰጣጥስ ምን የተለየ ነገር አድርገዋል? አከፋፈቱ በሶስት መንገድ ነው። በአብዛኛው ሙሉ ለሙሉ የከፈቱ አሉ፣ በከፊል የከፈቱ አሉ። ለምሳሌ አንደኛ ዓመት ተማሪዎችን እና የሕክምና ተማሪዎችን ብቻ ያካተተ ሊሆን ይችላል። ሙሉ ለሙሉ ደግሞ በኦንላይን የሆኑ ደግሞ አሉ። ሙሉ ለሙሉ የከፈቱ ሲባል ግን ሁሉም ሰው በአንድ ጊዜ ክላስ ይገባል ማለት አይደለም። የተማሪዎቹን አካላዊ ርቀት መጠበቅ ስላለባቸው ተማሪዎች ክላስ የሚገቡት በፈረቃ ነው። ግማሹ ክላስ ሲሆን ሲሆን የተቀሩት ተማሪዎች ደግሞ ዶርም ሆነው በኦንላይን ይከታተላሉ። በአሁኑ ጊዜ ትንሽ ለየት ያለ ነገር ያለው በሃይብሪድ መልክ የሚሰጠው ትምህርት ነው። ተማሪዎች በከፊል ክላስ፣ በከፊል ኦንላይን እያሉ ቴክኖሎጂን በመጠቀም በአንድነት ተቀናጅቶ የሚሰጥ ክላስ ነው። ይህንን መንገድ ሙሉ በሙሉ የከፈቱትም በከፊል የከፈቱትም ተቋማት ይጠቀሙበታል። በአካል ለማስተማር በወሰኑ በአንዳንዶቹ ከፍተኛ ትምህርት ቤቶች በተማሪዎችም ሆነ በጥንቃቄ ጉድለት ኮቪድ መስፋፋቱን የዜና ማሰራጫዎች እየገለጹ ነው። ተከታትለውት ከሆነ አስተያየቶ ምንድን ነው? ብዙ ትምህርት ቤቶች ተፊ ቅድመ ዝግጅት አድርገው ነው የከፈቱት። ክፍል ውስጥ ስድስት ፊት አካላዊ ርቀት ለመጠበቅ ሲባል ዴስኮች ተነስተዋል። በፊት ለምሳሌ መቶ ተማሪ የሚያስቀምጡ ክፍሎች አሁን ከሀምሳ በታች ነው የሚይዙት። ሰፊ የኮቪድ ምርመራ ፕሮግራም አውጥተው በካምፐስ የሚገኙትን ተማሪዎች፣ አስተማሪዎች፣ ሰራተኞች በሳምንት ወይም በሁለት ሳምንት ምርመራ ያደርጋሉ። ለታመሙት ተማሪዎች ለይቶ ማቆያ ክፍሎች አዘጋጅተዋል። አንዳንዶቹ ቦታ እንኳን ባይኖራቸው ሆቴል እስከ መከራ የተሄዱበት ሁኔታ አለ። እንግዲህ ይሄ ሁሉ ዝግጅት አድርገው ነው የበሽታውን ስርጭት መቆጣጠር ያልቻሉት። በዚህ ምክንያት ሳሌ እንደ ዩኤንሲ ዩኒቨርሲቲ ኦፍ ኖርት ካሮላይና የመሰሉ ትምህርት ቤቶች ተከፍተው በኋላ ወረግተው ወደ ኦንላይን የሄዱ ትምህርት ቤቶች አሉ። አንዳንዶቹ ደግሞ እንደ ኖትር ደም ያሉ ትምህርት ቤቶች ከፍተው ትንሽ ጊዜ በኋላ ደግሞ ለሁለት ሳምንት እዛ ባሉበት በዶር ኦንላይን የሚከታተሉበት ሰልፈ ተጀምረዋል። ሌሎች ደግሞ ካምፐስ ላይ የመጡትን ተማሪዎች ቁጥር ወደ መቀነስና ግማሹ ተመልሶ ቤት በኦንላይን እንዲከታተል እያደረጉ ነው። እንግዲህ በዚህ ከቀጠለ ሌሎችም ትምህርት ቤቶች ሙሉ በሙሉ ወደ ኦንላይን ይሄዳሉ ብዬ ገምታለው። እንግዲህ ከላይ የገለጹት የኮሮና ቫይረስ ሳቢያ የመጣው ለውጥ በወደፊቱ የመማር ማስተማር ሂደት ላይ የሚኖረው ለውጥ ምንድን ነው? በትምህርት ቤቶቹ ገቢያቸው ላይ፣ ቢዝነስ በተማሪዎቹ አቀባበል ላይ፣ በትምህርት ጥራት ላይ ምን ምን ለውጦች ይጠበቃሉ? እንደ ማንኛውም የኢኮኖሚ ሴክተር የኮሮና ቫይረስ ወረርሽኝ ከፍተኛ ትምህርት ተቋማት ላይ ብዙ ጉዳትም ለውጥም አምጥቷል። ለዘለቄታው ምን አይነት ለውጥ ያመጣል ለሚለው አሁን ግምት ለመስጠት ያስቸግር ይሆናል። ጥናትም የሚፈልግ ነገር ይሆናል። በእኔ ግምት ግን እንደ ማንኛውም የኢኮኖሚ ሴክተር ሊዘጉ የሚችሉ ተቋማት ይኖራሉ። መርዝም ሊያደርጉ የሚችሉ ተቋማት ይኖራሉ እገምታለሁ። የኦንላይን ትምህርት በመማር ማስተማር ሂደቱ ላይ ወደፊት ትልቅ ተጽዕኖ ይኖረዋል ብዬ ገምታለሁ። የኮሮና ቫይረስ ወረርሽኝ አንዱ ያሳየን ነገር ቢኖር የኦንላይን ትምህርት በጥራትም በስፋትም ማድረግ እንደሚቻል አሳይቷል። ብዙ ዩኒቨርሲቲዎች ተማሪዎች ትምህርታቸውን በአካልም በኦንላይን ክላስም የሚከታትሉበት እድል ሊሰፋ ይችላል ብዬ አስባለሁ። ከዚህ በፊት በኦንላይን ትምህርት ይሳተፉ ያልነበሩ የታወቁት ትላልቅ የትምህርት ተቋማት አሁን ለኦንላይን ትምህርት ትኩረት ይሰጡታል ብዬ ገምታለሁ። ሁለት ወይንም ሶስት ተቋማ ተቋማት በቅንጅት የሚሰጡት ዲግሪዎች ጆይንት ዲግሪ ሊጨምሩ ይችላል። ተማሪዎች በአንድ ኮሌጅ የማይሰጡትን ትምህርቶች ከሌላ ኮሌጅ በኦንላይን መውሰድ የሚችሉበት እድሎች ይሰፋሉ ብዬ ገምታለሁ። የከፍተኛ ትምህርት ተደራሽነትን ለማስፋት ተማሪዎች ካሉበት አካባቢ ሳይርቁ በሆኑ ለሙት ትምህርት ቤት ገብተው የመማር እድሎች ይሰፋሉ ብዬ ገምታለሁ። በአሁኑ ጊዜ እያሻቀበ የመጣውን የከፍተኛ ትምህርት ክፍያ ሊቆጣጠር ይችላል ብዬም እገምታለሁ። በትንሽቱ እንኳን በዚህ በአካባቢያችን ብንሄድ አንዳንድ ጊዜ ከባድ በረዶ ሲጥል ይቋረጥ የነበረው ትምህርት አሁን በጣም ይቀንሳል ወይም ይቀራል ብዬ ይገምታለሁ። ኢትዮጵያውያን ተማሪዎችም ሆኑ ወላጆች በዚህ ለውጥ ውስጥ ራሳቸውን ማዘጋጀት ያለባቸው በምን በምን መንገድ ነው? እንግዲህ በከፍተኛ ትምህርት ተቋማት ብቻ ሳይሆን ከታች ከአንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤት ጨምሮ ሁሉም በዚህ ለውጥ ውስጥ ማለፍ ያለባቸው ይመስለኛል እና ምንድን ነው የሚመክሩት? በዚህ ረገድ መዘጋጀት ያለባቸው በምን በምን መንገድ ነው? አንደኛ አስፈላጊውን የኮምፒተርና የኢንተርኔት ሰርቪስ ማዘጋጀት ይኖርባቸዋል። ይሄ እንግዲህ በቂ ኢንተርኔት ሰርቪስ ሲባል አጠቃቀሙንም ይጨምራል። ለምሳሌ ልጆች በሚማሩበት ሰዓት ሌላ ሰው በኢንተርኔት ቪዲዮ መጠቀም ወይም በኢንተርኔት ጌም መጫወት የኢንተርኔት ሰርቪሱን ስለሚሻማ ለተማሪዎቹ ችግር ሊፈጥር ይችላል። ልጆች በትምህርት ሰዓት ያለምንም ረብሻ መስራት የሚችሉበትን ቦታ ማዘጋጀት አስፈላጊ ነው። ሌላው ደግሞ ኢምፖርታንት የሆነ ነገር ትምህርት ቤቶች የሚሰጡትን የቴክኖሎጂም ሆነ የቱተሪንግ ድጋፍ ቢጠቀሙ ጥሩ ይመስለኛል። ተማሪዎች የሚያጠኑበትና የቤት ስራ የሚሰሩበትን ፕሮግራም ማበጀት በኦንላይን ትምህርት ውጤታማ እንዲሆኑ ይረዳቸዋል ብዬ ገምታለሁ። ይህ ነገር የሰለጠኑ አገሮችን ብቻ ሳይሆን እንደ ኢትዮጵያ ያሉትንም አገሮች የሚመለከት ነው። በዚህ ረገድ የከፍተኛ ትምህርት ቤቶች ራሳቸውን ከለውጡ ጋር አስማምተውም ሆነ ለመጪው የደረገጽ ላይ የመማር ማስተማር ሂደት ራሳቸውን ማዘጋጀት ያለባቸው በምን በምን መልኩ ነው ብለው ያስባሉ? እንግዲህ በአንደኛ ደረጃ ጥሩ ኢንፍራስትራክቸር ያስፈልጋል። ጥሩ ኢንፍራስትራክቸር ማለት እንግዲህ እዚህ ጥሩ የኢንተርኔት አቅርቦት ይጠይቃል። የኢንስትራክሽናል እና የኮሚኒኬሽን ቴክኖሎጂዎች ይፈልጋሉ። ይህንን ደግሞ መደገፍ የሚችል የሰለጠነ የሰው ኃይል ያስፈልገዋል። ለአስተማሪዎች ቴክኖሎጂውን ተጠቅመው ማስተማርን ሊችሉ ደግሞ ስልጠናና ድጋፍም ያስፈልጋቸዋል። በዚህ በዚሁ መልክ ተማሪዎችም ይህንኑ ቴክኖሎጂ ተጠቅሞ መማር እንዲችሉና ለነሱም ስልጠናም ድጋፍም ያስፈልጋቸዋል። ያው በጣም ኢምፖርታንት ከሆኑት ነገሮች መሀል ደግሞ አንደኛ በተመጣጣኝ ዋጋ የሚገኙ ኮምፒውተሮች ወይም ታብሌቶች ለተማሪዎች ያስፈልጋሉ ይሄ ሁሉ ትልቅ ወጪ የሚጠይቅ ስራ ነው። ወጪው ግን ወረርሽኙ ያመጣውን ችግር ለመከላከል ብቻ ሳይሆን ወደፊትም በኢትዮጵያ ባሉ ታዳጊ ሀገሮች የሁለተኛ ደረጃም ሆነ የከፍተኛ ትምህርት አቅርቦት በተፈለገው መጠን ለማድረግ ሕንፃ በመገንባት ብቻ ሊቀረፍ የሚችል ችግር አይደለም። የኦንላይን ቴክኖሎጂ መጠቀም አማራጭ የሌለው መንገድ ነው ብዬ ይገምታለሁ። The George Washington University Enterprise Academic Application Director at Oyo Danos Bahru, but I'm I'm, Saganallo. I'm Saganallo.